በዚህ ዓመት የወጣው የዓለም ጤና ድርጅት ዘገባ አንድ አዎንታዊ መልእክት ይዟል። ይኸውም አንዳንድ ሀገራት እንዳሳዩት ወባን ማጥፋት ይቻላል። አስር ሀገራት ውስጥ በ2015 ዓ ም በወባ ተይዘዋል ተብለው የተመዘገቡት ሰዎች ቁጥር ከ150 በታች ሲሆን በሌሎች ዘጠኝ ደግሞ በ150 እና በ1000 መካከል ነበሩ። በዚህም የተነሳ በአስር ሀገራት ውስጥ እንደ ጎርጎሪዮሳውያኑ የዘመን ቀመር እስከ 2020 ዓ.ም ድረስ ወባን ማጥፋት እንደሚቻል የዓለም ጤና ድርጅት እምነቱን ገልጿል። ይህን አላማ ለማሳካትም ለህጻናትና ለነፍሰ ጡሮች የሚደረገውን ክብካቤ ማሻሻል ወሳኝ ሚና እንደሚይዝ የዓለም የጤና ድርጅት የወባ መከላከያ ጉዳይ ተመልካች ክፍል ኃላፊ ዶክተር ፔድሮ አሎንዞ ይናገራሉ። This includes improved access to ይህም ህጻናትና ነፍሰ ጥሮች በጤና ማዕከላት ውስጥ ትክክለኛውን ምርመራና አስፈላጊውን ሕክምና የሚያገኙበትን ሁኔታ ማሻሻል። እንደ አሎንዞ አመለካከት የዓለም ጤና ድርጅት በዚሁ ረገድ ውጤታማ ሆኗል። ባለፉት አምስት ዓመታት ሕክምና ያገኙት ሰዎች ቁጥር በሰባ ሰባት ከመቶ ጭማሪ አሳይቷል። በእርግዝና ወቅት ሶስት ጊዜ ወባ መከላከያ ሕክምና ያገኙትን ቁጥር በአምስት እጥፍ ጸረ ወባ ትንኝ መድኃኒት የተረጨባቸው አጎበሮች ያገኙት ሰዎች ቁጥር ደግሞ በጉልህ ጨምሯል። ይህንም በማዳረሱ ረገድ ግን ከሰሐራ በስተደቡብ ባሉ ሀገራት ውስጥ አሁንም ክፍተት እንደሚታይ በሰበቡም ለወባ የሚጋለጡት ሰዎች ቁጥር ከፍ ማለቱ አዎንታዊው ውጤት ላይ ጥላ እንዳጠላበት አሎንዞ አክለው አስረድተዋል። አሁንም በየዓመቱ አራት መቶ ሺህ ሰዎች በወባ ሰበብ ሕይወታቸውን ያጣሉ። በዓለም አቀፍ ደረጃም ሁለት መቶ ሚሊዮን ሰው በበሽታው ተይዟል። ስለዚህ ጊዜው እፎይ ተብሎ የሚቀመጡበት አይደለም። መሸፈን ያለብን ግዙፍ ክፍተቶች አሉ። እስከ 2020 ዓመተ ምህረት በወባ የሚያዘውን ሰው ቁጥር በአርባ ከመቶ የመቀነስ ስልት እንዲወጣ የዓለም ጤና ድርጅት ጥሪ አቅርቧል። ይሁንና ብዙ ሀገራት ይህን ለማድረግ አቅሙ ጎድሏቸው ይገኛል። በዓለም ጤና ድርጅት መሰረት ይላሉ ዶክተር ፔድሮ አሎንዞ ወባ ከሚታይባቸው ዘጠና አንድ ሀገራትና አካባቢዎች መካከል ከግማሽ የማይበልጡት ናቸው ይህን ዓላማ በማሟላቱ መንገድ ላይ የሚገኙት። ዓለም ይህን ክፍተት ለመዝጋት ገንዘብ ያስፈልገዋል። ሆኖም ለወባ የተመደበው ወጪ ባለፉት አምስት ዓመታት ጭማሪ አልታየበትም። ይህ ለጋሾች ለዓለም አቀፍ መርሃ ግብር የሰጡትንና በበሽታው የሚታይባቸው ሀገራትም የመደቡትን ወጪ ይመለከታል። የዓለም ጤና ድርጅት እንደሚለው ጸረ ወባ ክትባት ሁኔታዎችን ሊቀይር ይችል ይሆናል ክትባቱ በዓለም በገዳይነቱ በሚታወቀውና በአፍሪቃ በተስፋፋው የወባ ትንኛ አንጻር እንደሚሰራ ቢታመንም ከፊል ከለላ ብቻ እንደሚሰጥ ነው ዶክተር አሎንዞ ያመለከቱት። በመሆኑም ለአሁኑ አስተማማኞቹ የወባ መከላከያ ዘዴዎች አጎበሮችና ተባይ ማጥፊያው መድኃኒት ብቻ ናቸው።